የዜጎች ሰብአዊ መብት እንዲከበር ግፊት ለማድረግ ታልሞ ባለፈው ዓመት በየካቲት ወር መጀመሪያ ለዩናይትድ ስቴትስ ምክር ቤት የቀረበው የህግ ረቂቅ አንድ መቶ ሀያ ስምንትን የተመለከተ ዘገባ ነው። በአሁኑ ወቅት በኢትዮጵያ የሚታየው ሁኔታ ካልተለወጠ ኤችአር 128 የሚል መጠሪያ የተሰጠው ይህ ረቂቅ ህግ ወደ ሙሉ ምክር ቤቱ ተመርቶ ሊጸድቅ የሚችል መሆኑን ነበር በምክር ቤቱ የብዙሃን ፓርቲ ተጠሪ በተገኙበት የተገለጠው በዩናይትድ ስቴትስ የተወካዮች ምክር ቤት የኮሎራዶ ክፍለ ግዛት ተወካይ ከኮንግረስማን ኮፍማን ጋር ባደረግነው ነው። በትላንቱ ቃለ ምልልስ ሚስተር ኮፍማን በእንቅስቃሴው አብረዋቸው እንደሚሰሩ ከጠቀሷቸው ኢትዮጵያውያን አሜሪካውያን አንዱን ጋብዘን አይተናል። አቶ አምሳሉ ካሳው የኢትዮጵያውያን አሜሪካውያን ግብረ ኃይል ቃል አቀባይ ናቸው። አሉላ ከበደ ነው ያነጋገራቸው። ይህ ህግ ከድምፅ አሰጣጥ ለጊዜው ቆይቶ ነበረ። ትልቁ ዓላማ ወደ ድምፅ አሰጣጥ ሂደት እንዲመጣ የኬቨን ማካርቲን እና ሌሎች የአሜሪካ ባለስልጣናት በዚህ ህግ መጽደቅ ላይ የሚያሳስቡን ነገሮች አሉ። ይህንን ነገር ብናሳልፈው የሚሉ ድርሻ ያላቸው የአሜሪካ ባለስልጣናት ተገኝተው እኛ ደግሞ የጉዳዩ ባለቤቶች የኢትዮጵያ ህዝብ ምንድን ነው የሚሰማው? ይዚህ ህግ ማለፍ ለኢትዮጵያኖች ምንድን ማለት ነው የሚለውንና በአሁኑ ሰዓት በኢትዮጵያ ውስጥ እየተካሄደ ያለውን በኢትዮጵያ መንግስት የሚደረገውን በህዝብ ላይ የሚደርሰውን ሰቆቃ ለማሳየት ይህንን ማድረግ አስፈላጊ በመሆኑ ወደ ድምፅ አሰጣጥ በአስቸኳይ እንዲሄድ ግፊት ማድረግ ነበር የነበረው። ምክንያቱም እኛን ከመምጣታችን ቀደም ብሎ ኢትዮጵያ መንግስት የተቀጠሩ ሎቢስቶች የሚባሉት ጉዳይ ለማስፈጸም የሚሰሩ ወገኖች ጉዳይ ለማስፈጸም የሚሰሩ አዎ አካላት ይሄ ህግ እንዲቆይ እስረኛ እየፈታን ነው፣ እዚህ ጋር ደርሰናል የሚል እንቅስቃሴ አድርገው ስለነበረ ያንን ትክክለኛውን ስዕል በኢትዮጵያ ውስጥ ምን እየተካሄደ ነው፣ የተፈቱት እስረኞችስ እነማን ናቸው የሚለውን ምክር ቤቱ ሰብሳቢ ኬቨን ማካርቲ እና ሌሎች የአሜሪካ ባለስልጣናት ይሄ ነገር ቢጸድቅ ብለው ሊወስኑ የሚችሉ ውሳኔ ሰጪ አካላት ባሉበት ጉዳያችን ማሰማት ነበረ። ከጠበቅ ነው በላይ ነው እኛ ትንሽ ገጥመናል ብለን የነበረው ቻሌንጅ ይህንን ሊወስን ከሚችለው አካል ይደናቀፋል ወይም ይሄ አይሆንም የሚል ነገር ይዞ ይመጣል ብለን አስበን ነበር። እነዚህ ጉዳይ አስፈጻሚ ሰዎች ብዙ ገንዘብ 50 ሺህ ዶላር በወር ስለሚያጠፉ ያንን ነበር አስበን የነበረው። ግን ያገኘ ነው ምላሽ ከሱ የሰማና ያነበር አላማው አቶ አምሳሉ፣ እስኪ ቀደም ብሎ የተጠቀሱት ኮንግሬስማን ማይክል ሀዋርድ ኮፍማን የተመለከቱትን ጨምሮ በዚህ ረቂቅ ዙሪያ የተካሄደው ንግግር ጭብጥ ባጭሩ ያስረዱ ነው። በወኪላችን ኮንግረስመን ማይክ ኮፍመን ኮሎራዶ ግዛት ስድስት ላይ በየጊዜው የሚሆኑ ጉዳዮችን በኢትዮጵያን አሜሪካን ሲቪክ ካውንስል ስም እና በአጠቃላይ በናሽናል ኢትዮጵያን አድቮኬሲ ኔትወርክ ስም በየጊዜው የሚከሰቱ ክስተቶችን ገለጻ እናደርጋለን። ሰውየው በጣም የጊዜ እጥረት ስላለባቸው በወር አንድ ቀን የማይቀር ወይም ቢያንስ በየሁለት ሳምንቱ የቢሮ ኃላፊያቸው ከቺፍ ኦፍ ስታፍ ጋር የኢትዮጵያን ጉዳይ እናስረዳለን። በዛ ምክንያት ከስሳቸው በላይ ይህን ጉዳይ ለያዙት ለኬቨን ማካርቲ፣ ለምክር ቤቱ ደህንነት ጉዳይ፣ ለምክር ቤቱ የወታደራዊ ጉዳዮችና ሌሎች ይህንን ባለቤት ያላቸው ባለቤት ያላቸው አካላቶችን በየጊዜው ያስረዳሉ። እሳቸው ሰው ያንን ካደረጉ በኋላ ያለውን ደሞው ስናስረዳ በተጨበጠ ዶክሜንት ማረጋገጫ ነው የምንሰጣቸው። አ ምክንያቱም እሳቸው የሚወክሉት ወይም በሚያቀርቡበት ሰዓት የተጨበጠ ማስረጃ መኖር አለበት። ሰው እሱንን ካሳየናቸው በኋላ ያንን ይዘው ኢትዮጵያ ውስጥ ይሄ እየሆነ ነው። ስለዚህ የዚህ ኤችአር መቶ ሀያ ስምንት ማለፍ የኢትዮጵያን በየጊዜው ይሄን ባዘገየ ነው ቁጥር በርካታ በኢቭን እኔ በምኖርበት አካባቢ የሚገኙ ኢትዮጵያኖች ቤተሰቦቻቸውን እያጡ ነው የዚህ ውሳኔ መዘግየት። ስለዚህ በአስቸኳይ ወደዛ ውሳኔ እንዲሄድ ይህንን ግፊት ማድረግ አለብን በሚል ከፍተኛ ርብርብ ነው የሚያደርጉልን ሰው። ከዛ አንደኛው ትልቁ የትናንትናው ከእሳቸውም አብረውን ነበሩ የፎሬን አፌርስ ሰብ የውጭ ጉዳይ ንዑስ ኮሚቴ ኮንግረስማን ክሪስ ስሚዝ ነበረ ነበሩ። እነዚህ ሰዎች ለዋናው ኃላፊ ለምክር ቤቱ ኃላፊ ይህ ጉዳይ አስፈላጊ መሆኑን አብረው ከኛ ጋር ሆነው የኢትዮጵያ መንግስት የተቀመጠለትን አምስት ነጥቦች የማይፈጽም ከሆነ በአስቸኳይ ይህንን ነገር የማያደርግ ከሆነ ኦልሬዲ ይህ ሕግ በጠረጴዛ ላይ ያለነው በሁለቱም በምክር ቤቱም በፎሬን አፌርስና በንዑስ ኮሚቴም ያለፈ በመሆኑ በቀላሉ ልናቀርበው ዝግጁንን እና የመጨረሻ ቻንስ ከዚህ በፊት እሰጠናቸዋል እድል። ይህ ግን የመጨረሻ እድል እንሰጣቸዋለን። ይህንን ተጠቅመው እስረኞችን መፍታት የማይችሉ ከሆነ የጊዜንትን ኮንግረስማን ነግሩህ ይሆናል የጊዜ እንትኖች አወጠናል። ስለዚህ ያንን የኬቨን ማካርቲ ቢሮዎች መምስማማት አለባቸው የኢትዮጵያ መንግስት ሊጠይቁ ነው። በዚህ ጊዜ ይህን አይነት ሁኔታዎች መደረግ አለባቸው የሚሉ ናቸው። እሱንም ጊዜ ሰጠናል። በእኛ በኩል በፌብሩዋሪ አስራ አምስት ውስጥ የኢትዮጵያ መንግስት ማብራሪያ መስጠት አለበት። የፊታችን የካቲት አስራ አምስት በአውሮፓያኑ አቆጣጠር በአስራ አምስት በኢትዮጵያ የካቲት ወር መጀመሪያ ግድም ማለት ትክክል፣ እንደዛ አካባቢ ነው በዛ ሰዓት ባለፈው ያሉትን አይነት ሳይሆን እስረኞችን በትክክለኛ ለመፍታት መዘጋጀት መቻላቸውን ማሳወቅ መቻል አለባቸው። በዛ ባሻገር የተባበሩት መንግስታት የሰብአዊ መብት ጽህፈት ቤት ይሄ ነገር ቢሆን በምን ያህል ጊዜ ኢትዮጵያ ውስጥ ሊገባ ይችላል የሚለውንም ደግሞ የጊዜ ገደብ ለምክር ቤቱ ኃላፊ ኬቨን ማካርቲ እና ለእኛ ቲም በሁለት ሶስት ቀናት ውስጥ ሊያሳውቁን ተነጋግረን ጨርሰናል። አቶ አምሳሉ ካሳው የኢትዮጵያውያን አሜሪካውያን ግብረ ኃይል የህዝብ ግንኙነት ተጠሪ። ሂደቱን ተከታትለን መዘገባችን እንቀጥላለን። ለአሁኑ ግን እስቱዲያችን ብቅ ብለው ፍስሎ ሁኔታውን ስላስረዱን ለጊዜው አመሰግናለሁ። ለጊዜው ይስተናል። እኔም አመሰግናለሁ። አሉላ ይሄንን ስለሰጣችሁ እናመሰግናለን።